ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ሐሙስ ሰኔ 4 ቀን 2007 ዓ ም የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። አስተናጋጃችሁ ሰለሞን ክፍሌ የሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍስሐ የንስማ የተባበሩት መንግሥታት ድርጅት የምግብ ፕሮግራም WFP ከለጋሾች በቂ ገንዘብ ባለመገኘቱ በሰሜን ኬንያ የስደተኞች ሰፈር ላሉት ግማሽ ሚሊዮን ለሚሆኑት አብዛኞቹ ሶማሌና ደቡብ ሱዳናውያን ለሆኑ ስደተኞች የሚያስፈልገውን የምግብ ራሽን ለመቀነስ ማቀዱን ዛሬ አስታውቋል። ከሰኞ ጀምሮ በዳዳብና ካኩማ የስደተኞች ሰፈሮች የምግብ ራሽኑን በአንድ ሶስተኛ እንደሚቀንስ፣ ገንዘብ ካልተገኘም የቅነሳው ተግባር እስከ መስከረም ወር እንደሚቀጥል ድርጅቱ አስገንዝቧል። የምግብ ራሽኑ መቀነስ በዛ ላይ የሚተማመኑትን ሰዎች ምን ያህል ሊጎዳ እንደሚችል በጣም አሳስቦናል፣ ሲሉ ኬንያ ውስጥ የምግብ ፕሮግራሙ ተጠባባቂ ዳይሬክተር ቶማስ ሃንሰን በአውጡት መግለጫ ተናግረዋል። ዳዳ በተባለው የስደተኞች ሰፈር በጎረቤት ሀገር ሶማሊያ የእርስ በርስ ጦርነት ከተከፈተ በኋላ እንደ አውሮፓ አቆጣጠር በ1991 ዓ.ም ም ከተመሠረተ ወዲህ ሶማሊያ ውስጥ ከሚካሄደው ግጭትና ድርቅ የሸሹ በብዙ መቶ ሺዎች የሚቆጠሩ ሶማሊያውያን ሶማሊያውያንን ሲያስጠልል ቆይቷል። ኬንያን ከደቡብ ሱዳን ጋር በሚያዋስነው ድንበር አጠገብ እንደ አውሮፓ አቆጣጠር በ1992 ዓ ም የተመሠረተው ካኩማ የስደተኞች ሰፈር ደግሞ ከደቡብ ሱዳን ብቻቸውን የሚሰደዱትን ልጆች ለማስጠለል ነበር የተቋቋመው። ዩናይትድ ስቴትስ አምባር ክፍለ ሀገር ውስጥ አዲስ ሰፈር ለመመስረት ባቀደችበት በአሁኑ ወቅት የኢራቅ ወታደሮችን ለማማከር ተጨማሪ ሰፈሮች የመክፈት እቅድ እንዳላት የዩናይትድ ስቴትስ ወታደራዊ ኃላፊ ጄኔራል ማርቲን ደምሲ አስታውቀዋል። ኢራቅ እስላማዊ መንግስት ነኝ የሚለውን ቡድን ለመታገል በምታደርገው ጥረት ቀጣዩ የዩናይትድ ስቴትስ እርዳታ ከ6 እስከ 8 ሳምንታት ባለው ጊዜ ሊጀመር ይችላል። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንተገን 450 የሚሆኑ ወታደራዊ ሰራተኞችን የኢራቅ ወታደሮችን ለማማከርና ለመርዳት ተልዕኮ ወደ አምባር ክፍለ ሀገር ለመላክ እየተዘጋጀ መሆኑ ይታወቃል። የሚላኩት ወታደሮች የሚሰሩት እስላማዊ መንግስት ነኝ የሚለው ቡድን በሚቆጣጠራቸው ራማዲ እና ፋሉጃ ከተማዎች መሀል በሚገኘው ታካዱም በተባለው ወታደራዊ ሰፈር ነው። በታካዱም ሰፈር ስምንት የኢራቅ ወታደራዊ ኃይሎች ወታደሮቻቸውን እንዴት መመደብ እንዳለባቸው የዩናይትድ ስቴትስ ኃይሎች ያማክራሉ። ሎጂስቲክስንና የስለላ ስራን በማሻሻል ረገድ እንደሚሰሩም የፔንተገን ቃል አቀባይ ኮሎኔል ስቲቭ ዎርን ገልጸዋል። አምባር ያሉት ሱኒዎች ከኢራቅ መንግስት ጋር ተቀራርበው ለመስራት በማስቻል ረገድም ይሰራሉ። የዋይት ሀውስ ቤተ መንግስት ለአንት ስለ ተልዕኮ ባስታወቀበት ወቅት ፕሬዚደንት ኦባማ ስለ ጉዳዩ ከኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ጋር እንደተማከሩ ወታደሮቹ የሚላኩትም ለተጨማሪ እርዳታ ፍላጎት እንዳላቸው በገለጹበት መሰረት እንደሆነ ገልጸዋል። የቱርክ ፕሬዝደንት ሬጀብ ታይፕ ኤርዶጋን በያዝነው ሳምንት የምክር ቤት ምርጫ ውጤት ከታወቀ ወዲህ ለመጀመሪያ ጊዜ በቴሌቪዥን ንግግር አድርገዋል። የፖለቲካ ፓርቲዎች የጥምረት መንግስት ለመመስረት ፈጣን ስምምነት እንዲያደርጉ ጥሪ አቅርበዋል። በምክር ቤት ምርጫው ያሸነፉት አራት ድርጅቶች ቀጣይነት ለሀገሪቱ ወሳኝ እንደሆነ ተረድተው የእኔ እበልጥ ስሜትን ወደ ጎን መተው አለባቸው ሲሉ ሚስተር ኤርዶጋን ዛሬ ባደረጉት ንግግር መክረዋል። ለ11 ዓመታት ያህል በቱርክ ጠቅላይ ሚኒስትርነት ያገለገሉት ሚስተር ኤርዶጋን ኤኬፒ ፓርቲያቸው እንዲያሸንፍ ጠንካራ ዘመቻ አካሂደዋል። የፕሬዝዳንትነት ቦታቸውን የሚያጠናክር አዲስ ህገ መንግስት የማርቀቅ ዓላማ ነበራቸው። ይሁንና ፓርቲያቸው በፊት ከነበሩት የተወሰኑ መቀመጫዎችን አጥቷል። በ45 ቀናት ውስጥ ስምምነት ካልተደረገ ፕሬዝዳንቱ ሌላ የምርጫ ዙር እንዲካሄድ ጥሪ ሊያደርጉ ይችላሉ። ዩናይትድ ስቴትስ ኡክራይን የሩሲያን ወረራ ለመቋቋምና ክፍት የሆነ መንግስት ለመመስረት የምታደርገውን ጥረት ትደግፋለች ሲሉ በተባበሩት መንግስታት ድርጅት የዋሽንግተን ልዑክ ተናግረዋል። አምባሳደር ሳማንታ ፓወር ከከፍተኛ የዩክራይን ባለሥልጣኖች ጋር ለመነጋገር ትላንት ኪቭ ገብተዋል። አምባሳደሯ ከኪቭ በትዊተር በላኩት መልእክት ለዩክራይን ሕዝብ ያላቸው መልእክት ዩናይትድ ስቴትስ በሁለቱ ግንባር በኩል ከጎናቸው እንደምትቀሙ ነው ብለዋል። ሩይ ሩሲያን ወረራ መቋቋምና ክፍት የሆነ መንግስት መመስረት መሆኑንም አስረድተዋል። አድማጮች ዜናችን እዚህ ላይ ያበቃ። አዳነች ፍስሐየ ለዜናዎቹ አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የዜጎች የነፍስ ወከፍ ገቢ ጨምሯል። ከድህነት ወለል በታች የሚኖሩ ሰዎች ቁጥርም በከፍተኛ ደረጃ ቀንሷል ሲል የኢትዮጵያ መንግሥት አስታውቋል። የአሜሪካ ድምፅ ካነጋገራቸው የአዲስ አበባ ከተማ ነዋሪዎች አብዛኞቹ ግን የተለወጠው ምንድን ነው ሲሉ ይጠይቁና የተባለው ለውጥ የታየው በመሠረተ ልማት ግንባታው ዘርፍ መሆኑን ይጠቁማሉ ሕይወታቸውን በማበልጸግ የተጠቀሙት ግን ባለጸጋዎች ብቻ ናቸው የሚሉት እስክንድር ፍሬው ዝርዝሩን ይዟል። በመንግስት የተቀረጸው የመጀመሪያው አምስት ዓመት የእድገትና ትራንስፎርሜሽን እቅድ የትግበራ ዘመን በዚህ ዓመት መጨረሻ ይጠናቀቃል። የመስሪያ ቤታቸውን የ11 ወራት አፈጻጸም ሪፖርት ትናንት ለፓርላማ ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድም በዚህ አምስት ዓመት ተሳኩ ተገኙ ያሏቸውን ውጤቶች ጭምር ዳሰዋል። እርሳቸው እንዳሉት እቅዱ መተግበር ከጀመረበት ከ2003 ዓ ም ጀምሮ በየዓመቱ የ10 ነጥብ 1 በመቶ የኢኮኖሚ እድገት እየተመዘገበ ነው። የዘንድሮው መረጃ ተጠናቅሮ ባያልቅም የ አንድ ነጥብ አራት በመቶ እድገት እንደሚመዘገብ ገልጸዋል። ይህ እድገት ደግሞ በርካቶችን ተጠቃሚ አድርጓል ባይ ናቸው። የዜጎች ገቢ ጨምሯል ድህነትም ቀንሷል፣ ነው ያሉት። በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብሏል። ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራዕይ ለማሳካት የሚያስችል ነው። በእቅዱ የትግበራ ዘመናት ተግባራዊ የተደረጉ ኢኮኖሚያዊና ማህበራዊ እንቅስቃሴዎች ለህብረተሰቡ በርካታ የስራ እድሎች ፈጥረዋል። የህብረተሰቡንም ገቢ አቅም ማሳደግ አስችለዋል። በዚህም መሠረት በ1997 የድህነት ምጣኔው 38.7 በመቶ የነበረ ሲሆን በ2003 ወደ 29.6 በመቶ ዝቅ ማለቱን የተደረገው በቤተሰብ ገቢና የፍጆታ ወጪ መረጃ ላይ ተመስርቶ የተካሄደው የድህነት ዳሰሳ ጥናት አመላክተዋል። በዚህ አመት የሚመዘገበው የ11 ነጥብ 4 በመቶ እድገት ከግምት ሲገባ ደግሞ ከድህነት ወለል በታች ሲኖሩ የነበሩት ዜጎች ቁጥር ወደ 22 በመቶ ዝቅ ሊል እንደሚችል ሚኒስትሩ ጠቁመዋል። አንዳንድ የአዲስ አበባ ነዋሪዎች በሚኒስትሩ ገለጻ አይስማሙም። ከዋና ዋና መንገዶች እስከ ገበያዎች አለፍ አለፍ ብዬ ካነጋገርኳቸው ነዋሪዎች አብዛኛዎቹ በዜጎች ሕይወት ላይ ለውጥ አልታየም ባይ ናቸው። የምግብ ሸቀጣሸቀጦችን የምትሸጠው ወጣት አንዷ ናት። ኑሮ እንደውም እየጨመረ በጣም እየተወደደ ነው። እዚጋ ስንት ነው ጾሙ። ምሳ በልቶ ራት ማይበላ ሰው አለ። ቁርስ በልቶ ምሳ ማይበላ ሰው አለ እነሱ እዛው ስለሆኑ አይታያቸው። ምናልባት እዛ ጋር እነሱ የተመቻቸ ነገር ስለሚያዩ ሁሉም የተመቻቸ ኑሮ የሚኖር ነው የሚመስሉ። አሁን የመንግስት ሰራተኛውን ውሰደው ደሞዙ አምስት ሺህ ብር ተከፋይ ቢሆን ሺህ ምናምን ብር ነው የሚቆረጥበት። መቶ ቃዚ ፌስታል ማይሞላ እቃ በአምስት መቶ ብር ገዝቶ ይሄዳል፣ በብዛት የመንግስት ሰራተኞች ቤት የላቸው ቤቤክራ ያለ አስር ልጆች ይኖራቸዋል። ይህን ሁሉ እኔ እንዴት እንደሚኖር እንጃ። በጣም ነው የሚከብደው። ምንም ቀነሰ የተሻሻለ ነገር የለም። እሱን በተግባር እኮ ማሳየት ነው። ይሄ እዚህ ጋር ብለው ወይ የለወጡትን ነገር ቢያሳዩ ጥሩ ሱን ጾሙ የሚያድር ሰው አለ። ስንት ነው ጎዳና የወጣው? በዚህ በጣም ትልልቅ ሰዎች ጎዳና የወጡ አሉ። የዛሬ የአስራአምስት አስራስድስት አመት የነበረውን ሁኔታ እናስታውሳለን ይላሉ። የመጨረሻ ጥያቄ ያደርገዋሉ ሚኒስትሩ። ለምሳሌ እንዴት አይነት አስከፊ ድህነት ውስጥ እንደነበር የዛሬ አስራ አምስት አመት አካባቢ በጣም ጥቂት ሰው ነው እንኳን ጥሩ ሆኖ ኖራል የሚባለው። እዚህ በጣም በጣት የሚቆጠር ሰው ናቸው። ምናልባት እነሱ እዛ ጋር ጥሩ ነገር እያዩ ስለሆነ ሁሉም ህዝብ እንደዚያ ይመስላቸዋል እንጂ እስቲ ወጣ ይበሉና፣ እስቲ ማህበሩ ወደ ማህበረሰቡ ይምጡ ይቀላቀሉና ይሁ ውስጥ ስ ፎቅ ቤት ያላቸው ሰዎች ተው መንደር ውስጥ ገብተው ይሁ ሲኑሯቸው ያኔ ሊረዱ ይችላሉ። አሁን ግን ጥሩ ነገርን ጥሩ መኪና የያዘ ሰው ያሉ ጥሩ ቤት ለሚኖር ሰው ነው የሚያዩት እነሱ ፊት ለፊታቸው ያለውን ነው የሚያዩት እንጂ ዋላውን ያለ ከበታች ያሉትን ስለማያዩት ነው ኑሮ ተለዋውጧል። የዛሬ ም አስራ አምስት አመት የዛሬ ማለት ነው ምንም የተለወጠ ነገር ነው መንገድና ቤት ነው የተለወጠው። እሱ ሰው ደግሞ መንገድና ቤት መቼም ምግብ አይሆኑም። ህይወት የተለወጠው ገቢም የጨመረው ላላቸው ለሀብታሞቹ ብቻ ነው ያለው። ደግሞ ሌላው አስተያየት ሰጪ ነው። አሁን ሰው እንደምታየው ድህነት በጣም አለ። ግን እነሱን የሚያስተላልፉት በጣም አድገናል ምናምን ነው የሚባለው። ግን ሀብታም እየኖረ ድሃው እየተበተነ ነው እንጂ ያው ሁሉም ሰው እንደሚያየው ነው። ኑሮ እየተወደደበት ነው። ድሀ ደግሞ ኑሮ ሲወደድበት ሲበተን ይቀንሳል እንጂ እኔ ይጨምራል ብዬ የምገምተው ነገር የለኝ። ስለዚህ ያላቸው እየኖራቸው ነው የበለጠ ያደጉ ነው ድሃው ደግሞ የበለጠ የደየ ነው ያልከኝ መስለኛል። ሀብታም ነው የሚኖረው እዚህ እንደምታየው ነው እንጂ ድሃ እኮ የሆን ነገር ከፍቼ ልስራ ቢብል እኮ ማንም ጉዳይ የሚያስፈጽምለት የለም እንደምታየው ነው። ስለዚህ ሀብታም ነው ሀገሪቷ ላይ እየተቆጣጠረው እንጂ ድሀ ቤቱ ፈርሶበት እየተባረረ ነው። መንገድ አስባልዳር አሰራም እየተባለ ነው ፍቃድ አውጣ ትባላለ። ፍቃድ ደግሞ የሚያስፈጽምልት የንግድ ፍቃድ ከሌለ አሰራም ስለዚህ ህገወጥ ነው ተብሎ ይያዛል፣ ንብረቱ ይወረስበታል። ስለዚህ ሀገሪቷ ላይ የተቆጣጠረው ባለሀብትና የውጭ ሰዎች ባለሀብት ነው እንጂ በግል ስራ ላይ የተሰማሩት። የቤተሰብ አስተዳዳሪም ተመሳሳይ ሀሳብ አንጸባርቀዋል። ምናልባት ሚኒስትሩ የገለጹት የራሳቸው ኢንፎርሜሽን ሊኖራቸው ይችላል። የእሳቸውን ያክል መንግስት መዋቅር ውስጥ እኛ እውቀቱ ባይኖረንም ማለት ኢንፎርሜሽኑ ሙሉ ባይኖረንም፣ አሁን ባለው ሁኔታ ግን እኛም በህብረተሰቡ ውስጥ ያለን ሰዎች ስለሆንን ህብረተሰቡ ውስጥ ያለውን ችግርና መልካም ጎን እናውቃለን። ስለዚህ በአሁኑ ሰዓት አገሪቱ ውስጥ ከፍተኛ የሆነ የኑሮ ውድነት እንዳለ ነው የምንረዳው። የኑሮ ውድነት አለ። ትናንትና ያየኸው የሸቀጥ ዋጋ ነገስ ጨምር ነው የምታየው። እና ነጋዴው የሚቆጣጠረው አካል አጥተዋል። ነጋዴው ህብረተሰቡ ላይ የሚያደርገውን ጭማሬ መንግስት እግር ከእግር ቢከታተል ኖሮ ይሄ ችግር አይባባስም ብዬ አስባለሁ። በእኔ እምነት ማለት ነው። ስለዚህ የኑሮ ውድነቱ ከህብረተሰቡ አንዱ አካል እኔ ስለሆንኩኝ ኑሮ ውድነቱ እኔም ላይ አለ። እዚህ ላይ ለምሳሌ ሌላው ያነሱት እርግጥ ዋጋዎች እየጨመሩ መጥተዋል ብለውኛል። በዛው ልክ የዜጎች ገቢ እየጨመረ አልመጣም። ከሚያዩት እርሳቸው ያሉትን ነው እየጠቀስኩ ያለሁት ሚኒስትሩ የዜጎች የነፍስ ወከፍ ገቢ በአጠቃላይ በአማካይ እየጨመረ መጥተዋል። እኔ የዜጎች ገቢ ጨምሯል የሚባል ነገር ቢሆን ለምሳሌ ሁሉም ህብረተሰብ ገቢ ጨምሯል ማለት አይቻልም። የተወሰኑ ሰዎች ገቢያቸው ጨምሮ የተደላደለ ህይወት የሚኖሩ ሰዎች ሊኖሩ ይችላሉ። ዝቅ ብለህ ግን ብትመለቀው ጠቅላላ አንድ ሰው የሆነ ሀሳብ ቢሰጥህ ጠቅላላ እያ አንዳንዱ ቤት ውስጥ ገብቶ የተጠና ይመስል፣ አይደለም እኔ ጋር አሁን ችግር አለ፣ ችግሩ እንዲህ እንዲህ እንዲህ ነው ብዬ ብናገር ብዙ ነገር አለ። ስለዚህ በእያንዳንዱ ቤተሰብ ሁሉ ጋር ገብተህ ብጠይቀው ሁሉም ጋር ችግር ያወራል። ሰው አሁን እና የኢትዮጵያ ኅብረተሰብ እንደምታውቀው ተሻሽሎ የመኖር አንዱ የአንዱን ገበና ሸፍኖ አንዱ የአንዱን ማጣት ከበር እያደረገ እየኖረ እንጂ ችግር አለ ይህንን ችግር ደግሞ መንግስትም ይረዳዋል። ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢም ጨምሯል በሚለው ሀሳብ የሚስማሙ አስተያየት ሰጪዎችም ነበሩ። የራሳቸውን ድርጅት እንደሚመሩ የነገሩኝ የምህንድስና ባለሙያው ተሾመ ተፈሪ በዜጎች ሕይወት ላይ የመጣው ለውጥ በአይን የሚታይ ነው ብለዋል። እኔ አንደኛ እንደነገርኩ በሙያዬም ወደ ገጠር እየወጣሁኝ እሰራለሁኝ። ከ ከአስር አመት ገጠርም ከተማም ውስጥ እየወጣው እሰራለሁኝ። እውነት ነው ለውጥ አለ፣ ለውጥ አለ። የሚታዩ ለውጦች አሉ። እነዛ ለውጦች እንግዲህ ሲደማመሩ የድሃውን ቁጥር እንደሚቀንስ ያስታውቃል። ለምን? ከዚህ በፊት በምናየው ሁኔታ ገጠር ውስጥ ብዙም በቃ የሚያመረቃ ነገር አልነበረም። በአሁኑ ጊዜ ግን ገጠር ውስጥ ገብተህ ስትሰራ ለራሳቸው ተርፏቸው ለሌሎችም የሚያቀርቡበት ሁኔታ አለ። ደግሞም ካፒታላቸውን ወይም ደግሞ ያላቸውን ነገር ስታይ የተሻሻለ ነገር እንዳለ ትገምታለን። ይህንን ነው እዚህ ያው ከተማው አካባቢ ያናገርኳቸው አንዳንድ ሰዎች ሪፖርቱ ይሄንን ይበል እንጂ ቁጥሮቹ ይሄንን ይበሉ እንጂ እዚህ ከተማ አካባቢ ከሚያዩት አንጻር በመነሳት ነው እነሱ ኑሯችን አልተለወጠም አልተሻሻልም እንዲያውም ኑሮ እየተወደደብን ነው የሚሉም አጋጥሞኛል ኑሮ መወደድ ይኖራል ለምሳሌ ከዚህ በፊት በአምስት ብር የምትገዛው ነገር በ በአስር ብር ልትገዛ ትችላለህ በሰባት ብር በስድስት ብር ልትገዛ ትችላለህ ያ ደግሞ ምንድን ነው አሁንም ደግሞ የሰው ገቢ እየጨመረ ነው እኔ ፐርሰናሊ የነበረኝ ገቢ አስር አመት በፊት ዝቅ ያለ ነበር አሁን ግን ገቢም እየጨመረ ነው። ምክንያቱም አንተ በሌላ መንገድ ሲጨምርብህ የአንተንም ገቢ ትጨምራለ እና እኔ በኩሌኒ ፐርሰናሊ የምንም ድርጅት እንትን አደለውኝም፣ ግን ሰው የጨመረ ነገር እንዳለው ታያለህ። ባለባበሱ፣ ባበላሉ፣ በሁኔታዎች፣ ባለው ሁኔታ ስታይ ገቢ የጨመረ ያለ ይመስለኛል። እንግዲህ እኔ በዚህ ባለሙያም አይደለውኝም፣ በፐርሰንት ላወጣልህ አልችልም። እንዲሁ ግን ከውጭ ከምታየው ሁኔታ ግን የህዝቡ ገቢ እየተሻሻለ ይሆናል ብዬ ገምታለሁ ኦፍኮርስ የሚሸጠው እቃዎች ነገር መወደድ አለ። የጨመሩ በዋጋ ደረጃ የጨመሩ አሉ። ያንን ግን እንዴት አድርጎ ባላንስ እንደሚደረግ ልነግር አልችልም። አሁንም ብዙ ስራ እንደሚጠብቃቸው ያመኑት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ እስካሁን በዜጎች ሕይወት ላይ የመጣው ለውጥ ግን በቀላሉ መታየት እንደሌለበት ተናግረዋል። ዘንድሮ የሚጠናቀቀው የመጀመሪያው አምስት ዓመት የእድገትና ትራንስፎርሜሽን እቅድ በተለያዩ ዘርፎች ውጤቶችን ለማምጣት የተነደፈ ነው። ከድህነት ቅነሳ በተጨማሪ የሌሎች ዘርፎችን የቅድ አፈጻጸም በቀጣይ ዘገባዎች እንዳሰሳለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሁለተኛው ቅንብር እናልፋለን። ሴቶችና ቤተሰብ። የዛሬው የሴቶችና ቤተሰብ ክፍለ ጊዜ ካለፈው ሳምንት የቀጠለ ውይይት ይዞ ነው የቀረበው። ፌስቱላን ላን በእኛ ትውልድ እናጥፋው በሚል መሪ ቃል በቅርቡ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙን ያደረጉትን ጥሪ ምክንያት በማድረግ የተቀናበረ ነው። የፕሮግራሙ አዘጋጅ ቆንጅታዬ የአዲስ አበባ ሐምሊን ፌስቱላ ሆስፒታል የሕክምና ዲሬክተር የሆኑትን ዶክተር ፈቃደ አየናቸውን ወደ አዲስ አበባ ደውላ አነጋግራለች። ባለፈው ሳምንት ውይይቱ ከተገታበት ይቀጥላል። የአንዲት ነፍሰ ጡር ሴት በወሊድ ወቅት የፌስቱላ አደጋ ሊያጋጥማት እንደሚችል አስቀድሞ ሊታወቅ ይችላል ወይ? በይበልጥ ተጋላጭ የሚሆኑ ሴቶች ሳሉ ወይ ወዘተ ለሚሉት ጥያቄዎች ማብራሪያ ይሰጣሉ እንግዳችን። እንግዲህ ምንድን ነው የተለያዩ ጥናቶች የተለያዩ ሀገር ላይ ተሰርተው የሚያሳዩት ነገር ምናልባት ከባድ የሆነ እርግዝና ጉዳት ላይ ሊወርቅ ይችላል ተብሎ ወይም ሃይ ሪስክ እንለዋለን እኛ እርግዝና ነው ተብሎ ፕሬዲክት ለማድረግ በሕክምና የምንጠቀምባቸው መንገዶች አሉ። እነኛ መንገዶች ከአርባና ከሀምሳ ምናልባት ቢበዛ በመቶ የሚሆኑት ሴቶች መገመት እና ፕሬዲክት ማድረግ ያስቸግራቸዋል። ስለዚህ የሚመከረው ምንድን ነው? የትኛውም መውለድና ምጥ በተቻለ መጠን በቂ አገልግሎት በሚሰጥና ስኪልድ በሆነ ባለሙያ እንዲረዳ ነው የሚመከረው። ነገር ግን ወደ ተቋም በሚመጡበት ጊዜ በተለይ ከዳሌ አጥንት ጋር በተያያዘ ሁኔታ ምናልባት እቺ ሴት ወደ ከባድ የሆነ ምጥ በዛውም ቀጥሎ ደግሞ ወደፊት ላል ልትሄድ ትችላለች ብሎ ለመገመት የሚቻሉበት ጥቂት መንገዶች አሉ። ይሄ ማለት ግን ሙሉ ለሙሉ ሁሉንም ሴት እዚህ አይነት ችግር ላይ ትወርቃለች ብሎ መገመት ይቻላል ማለት አይደለም። በጣም ጥቂቶችን ነው መገመት የሚቻል። ስለዚህ በዋናነት የአንድ አይሆን ሁሉንም እናቶቻችንን ወይም በአብዛኛው ቁጥር ያለው እናቶቻችንን በጤና ተቋም እንዲወልዱ እና ስኪል ቦነ ሰው እንዲወልዱ ነው የሚመከረው። እንደ በቁመት አጠር ያሉ ሴቶች የሚል ነገር ስለሰማሁ ነው ይህንን አንዱ የምጠይቀው። እውነት ነው። ቀደም እንዳልኩት ከዳል አጥንት እድገት ጋር በተያያዘ ምክንያት መገመት የምችልባቸው ጥቂት መንገዶች አሉ ካልኳቸው መሀል አንዱ እሱ ነው። ከዛ ጋር ተያይዘ አብሮ የቁመት እጥረት ያላቸው ሴቶች የዚህ ችግር ተጠቂ ሊሆኑ ይችላሉ። ግን አሁን ማጽናት የሚፈልገው እነኛም ሴቶች ቢሆኑ በጊዜ ችግሩን ሊለይ የሚችል ሰው ጋር ከደረሱ፣ እስኪል ያለው ሰው ጋር ከደረሱ፣ ጉዳቱ ሳይደርስባቸው አስፈላጊ እርዳታ ካገኙ ወደዚህ ችግር አይገቡም ማለት ነው። ዋና ጸሐፊ ባንኪ ሙን ይህንን ችላ የተባለ ብዙ ትኩረት ያልተሰጠው የጤና ችግር ብለው ነው የሚገልጹት። አዎ ማለት በጥሩ ሁኔታ ገልጸውታል። ምናልባት በተቀናጀ መልኩ እንደ ህብረተሰብ ጤና ችግር ታስቦ በዓለም አቀፍ ደረጃም ቢሆን አቴንሽን ያገኘው ዩኤንኤፍፒኤ አሁን ኢን ፊስቱላ ካምፓይን ብሎ የጀመረዋል ወደ አስራ አንድ አመት አስራ አስራ አንድ አመት አካባቢ ይሆናል። ግን እሱም ቢሆን በሂደት አሁን አሁን ነው ሰዎች እውቀት እንዲኖራቸው አገልግሎትም ደግሞ ለዚህ ተጠቂዎች እንዲያገኙ የተሳካ ሁኔታ እየሰራ ያለሁ። ግን ቅድም ለምሳሌ እንደገለጽኩት አሁን የኛ ሆስፒታል ከተቋቋመ ስለዚህ ችግር እንዳለባቸው ያለባቸው ሴቶች ዶክተር አሚንም ሌሎችም ሰዎች በተበታተነ መልኩ ለረጅም አመታት ሲያገለግሉ ነበር። ምንድነው በቂ የሆነ አገልግሎት አለማግኘት በራሱ እነኛ ሴቶች ያሉባቸው አገሮች። የጤና ሲስተም የሚፈጥሯቸው አቅም ማነሶች ናቸው። ስለዚህ ያንን ማጠናከር ባልተቻለበት ሁኔታ ወይም በተለያዩ ባህላዊ ኢኮኖሚያዊ የሆኑ ነገሮች በሚፈጥሩት ችግር ምክንያት ነው እንግዲህ ፊስቱላ የሚከሰተው። ስለዚህ እውነትም አትኩሮት አልተሰጠውም። እውነትም ደግሞ ከሰብአዊ መብት ጋር የተያያዙ እንዲሁም እንዳልኩት ከጤናው ሲስተም ፌለር ጋር ለእናቶቻችንና ለሴቶቻችን መስጠት ያልቻልንበትን ሁኔታ አመላካች የሆነ ነገር ነው ፊስቱላ ማለት ነው። አሁን ባለው ሁኔታ ግን በተቀናጀ መልኩ የሚሰራበት ሂደት የሚፈጠር ከሆነ ወደፊት ጥሩ ለውጥ ይኖራል ብዬ አምናለሁ። የኢትዮጵያን እንግዲህ የፊስቱላ ተጠቂዎች ሕክምና አንስቶ ዶክተር ካትሪን ሀምሊንን ሳያነሱ ለመቅረት አይቻልም። ቀደም ብለውም እርሶም አንስተዋቸዋል ዶክተር ሀምሊንን እንዴት ናቸው? በሀገር ውስጥ ነው ያሉት? እድሜያቸው አሁን ገፍቷል አይደለም? በእውነት ነው። በመጀመሪያ በዚህ አጋጣሚ ዶክተር ካትሪን ሀምሊንን ማመስገን እፈልጋለሁ። ለእኛም ሀገር ሴቶች እድሜያቸውን ሙሉ ሰጥተው ይህን ያህል መስዋዕትነት ከፍሎ ላደረጉት ነገር በጣም ላመሰግናቸው ወዳለሁ። በዚህ አጋጣሚ በዚህ እድሜም ከሳቸው ጋር ለመስራት መቻለ ትልቅ መታደል ነው። እንደ ባለሙያም ለበሽተኞች የሚያሳዩት ፓሽን በጣም የሚገርም ነው። በዚህ እድሜ ማለት ነው። አሁን ባለፈው ጃንዋሪ ሀያ አራት ላይ ዘጠና አንድ አመት ሞልቷቸዋል፣ ግን ጤነኛ ናቸው። ለእድሜያቸው በጣም ጠንካራ ናቸው። አሁንም ዋርድ ይመጣሉ፣ በሽተኞች ያሉ ይጎበኛሉ። እና በጣም እንዴት ነው ትልቅ ሰው ናቸው። ለዚች ሀገርም ትልቅ ውለታ ያዋሉ ሰው ናቸው። በጣም ደህና ናቸው። በመጨረሻ ዶክተር ፈቃደ ፊስቱላን አስመልክቶ ምን ያህል ግንዛቤ ያለው ህብረተሰቡ? ሁለተኛ ደግሞ መገናኛ ብዙሀንስ ምን ያህል ትኩረት ይሰጣሉ? እንግዲህ እኛ ያው ከምንሰራው ወደ በህብረተሰብ ውስጥ የምንሰራው ስራ አለ። ከብዙ የሚመለከታቸው አካላት ጋር በብዛት እንገናኛለን። ምንድን ነው ይህ በኢትዮጵያ ውስጥ ምራሱ ከቦታ ቦታ ስለ ችግሩ ያለው አስተሳሰብ በጣም የተለያየ እና አንዳንድ ጊዜም የተዛባ ነው። ግን ይሄ ካለማወቅና ለችግሩ ትኩረት ተሰጥቶት ያው ለማስተማር ጊዜ ካለመወሰድ የተነሳ ነው። ስለዚህ እኛ በተቻለ መጠን እራሳችንም ከሌሎችም አጋሮች ጋር በመሆን ስለ ችግሩ ሁኔታ እንዴት እንደሚፈጠር ትምህርት ለማስተማር እንሞክራለን። እንግዲህ ምንድነው ስለ ፊስቱላ ራሱ ሲነሳ አሁን እዚህም ራሱ እኛ በኢትዮጵያ ማለት ነው የተወሰነ አካባቢ፣ የተወሰነ ክልል ችግር ብቻ ተደርጎ የሚታሰብበት ሁኔታ አለ። ከእናቲቱ ወይም ከሴቲቱ የመውለድ አለመቻል አቅም ማጣት አንዳንድ ጊዜ በዘርም እንደ እርግማን ሁሉ የሚታሰብበት ሁኔታ አለ። ይሄ ደግሞ እኛ ሀገር ላይ ብቻ ያለ ነገር አይደለም። ያው ቅድም ልገልፅ እንደሞከርኩት የፊስቱላ ችግር ከጤናማ እናትነት አገልግሎቶች ጋር ምን ያህልስ ተደራሽነት አለው፣ ምን ያህል ጥራት አለው ከሚል ሁኔታ ጋር በጣም ቀጥታ ተያያዥነት አለው። እንደውም እነ ዶክተር ሀምሊን እዚህ ኢትዮጵያ ውስጥ ሊሰሩ በመቻላቸው የኢትዮጵያ በተሻለ መልኩ ችግሩን ስትቋቋም ኖራለች ብዬ በደፍረት መናገር እችላለሁ። ግን በአብዛኛው ሰብሳራን አፍሪካ፣ በህንድ፣ ፓኪስታን እንደ ኢስቲሞር አካባቢ ርቀት ያሉ ሀገሮች ሁሉ የመን አፍጋኒስታን እነኛ ሀገሮች ላይ በብዛት በስፋት ይገኛል። ያም እንዳልኩት ለሴቶች ከሚሰጡ የእናትነት አገልግሎቶች ጥራት ደረጃ ጋር የሚያያዝ ነው ማለት ነው። ስለዚህ እንግዲህ መገናኛ ብዙሃንን ሮል በዚህ ሁኔታ ውስጥ ስትመለከቱ ህዝቡ ይሄንን ችግር እንዴት እንደሚመጣ እንዲረዳ ማድረግ፣ ተጎጂዎቹን ካሉ ደግሞ በጊዜ ህክምናን እንዲያገኙ ለማድረግ ማዕከላቱ የት እንዳሉ፣ በህክምና ሊድ እንደሚችል፣ መከላከል እንደሚቻል ማስተማር፣ ከዛም አልፎ ደግሞ ያው ስራ ላይ ያሉትን ባለድርሻ አካላት በማገናኘት ትልቅ ሚና መጫወት ይችላሉ ብዬ አስባለሁ። በጣም አድርጌ አመሰግናለሁ ዶክተር ፈቃደ አየናቸው። እሺ፣ አመሰግናለሁ። ምናልባት የመጨረሻ መልእክት ነገር በዚህ አጋጣሚ ልበልና እንግዲህ ችግሩን ለመግለጽ እንደሞከርኩት የአንድ ወገን ወይም የአንድ አካል ስራ ብቻ አይደለም። ማንኛውም የህብረተሰብ አካል የራሱን ድርሻ አድርጎ ሊከላከለውና ሊያገዘው ሊያግዘው የሚችል ነገር ነው እና በዚህ አጋጣሚ ወደ ማዕከላችን ጎራ በማለት ጊዜም በመስጠት ይሁን እንዲሁም በየተለያዩ ዓለም አገራት ፓርትነሮች ወይም ትረስቶች አሉን። እኛ በዛም በኩል ቢሆን ማገዝ ለሚፈልግ ሰው ይሄንን ማድረግ እንድትችሉ በዚህ አጋጣሚ ማበረታታት እፈልጋለሁ። ገንዘብስ ብቻ መስጠትን ሳይሆን ነገር ግን ለበሽተኞቻችን፣ ለሴቶቹ ጊዜ መስጠት፣ በአቅም የተቻለውን ነገር ማድረግ ትልቅ ዋጋ አለው። ስለዚህ ሁላችንም ማድረግ የምንችለውን ነገር ማገዝ እንድችል በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። እሺ፣ በጣም አድርጌ አመሰግናለሁ። አድማጮች ጥቂት ደቂቃዎች አሉን። ለመሰነባበት ለሙዚቃ ጊዜ ይኖረናል። በዚሁም እንሰናበታለን። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት። no ata sida kajala nalgalo to wali ram faganu nalgalo to fagee digani kara sana garathi gamu malle no vasu adam bane no ata ambo malle soretti ata sore Irvania, rabu saka boy, sekani, se sekani, kang gar gar no ba tsa ngara yi. Okala etiya, oti ona bangida, ya baranda tabe, murma ejalatta Ocalarepia, human face, and have Alcalotto, turn of a gate. se no boasa adan bale no male soreti Mata sore el fani la Sekani cowboy se cani se se cani cangorno